በሆሮ ጉድሩ ወለጋ ሻምቡ ከተማ ውስጥ ቁጥራቸው እስካሁን ይፋ ያልተደረገ የኦሮሞ ነፃነት ግንባር አባላት ታሰሩ ሲሉ የቤተሰብ አባላቱ ይናገራሉ። የሻምቡ ከተማ ፖሊስ በጫካ የሚገኙ ሸማቂዎች ጋር ግንኙነት አላቸው ብለን የጠረጠርናቸውን ነው ያሰርነው ነው ይላል። በሌላ ተያያዥ ዜና በምዕራብ ሸዋ ግንደ በረት ወረዳ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አባላት ናቸው የተባሉ 24 ሰዎች መታሰራቸውን የፓርቲው የወጣቶች ሊግ ኃላፊ አመልክተዋል። የወረዳው ፖሊስ በበኩሉ በሽፍትነት ለተሰማሩ ድጋፍ የሚሰጡና ስንቅ የሚያቀብሉ ሰዎችን ነው ያሰርነው ይላል። ናኮር መልካ ተጨማሪ ዝርዝር አለው። በሆሮ ጉድሮ ወለጋ ሻምቡ ከተማ የኦሮሞ ነጻነት ግንባር ኦነግ አባላትና ደጋፊዎች ከትናንት በስቲያ ታሰሩ ሲሉ እኩለ ሌሊት ላይ ሴት ልጃቸው እንደ ታሰረችባቸው የሚናገሩት ወይዘሮ አስካላ አብዲ እንዲህ ይገልጻሉ። ከሌሊት አስር ሰዓት ላይ ከሌሊቱ አስር ሰዓት ላይ መጥተው ነው የያዟት። ለምን እንደያዟት አላውቅም። በዛ ውድቅት ሌሊት ከመደንገጥ የተነሳ የሆነ ነገር የመሆን መስሎኝ ነበር። ፈጣሪ አዋቂ ነው። ሁሉንም አሳለፈው። አሁን እንግዲህ የስድስት ወር ሕፃን ልጇን ታቅፌ ነው ያለሁት። ጫልቱ ደግሞ በከተማው ፖሊስ ጣቢያ ነው የምትገኘው። ከልጃቸው በተጨማሪ በቁጥር ያለዩቸው የኦነግ አባላትና ደጋፊዎች እንዲሁም ወጣቶች ትናንትና ዛሬ ታስረዋል ይላሉ ወይዘሮ አስካለ። የሻምቡ ከተማ ፖሊስ መምሪያ ኃላፊ ዋና ሳጅን ሀብታሙ አጂሉ የታሰሩ ሰዎች በጫካ ውስጥ ካሉ ሸማቂዎች ጋር ግንኙነት አላቸው ተብለው የተጠረጠሩ ናቸው ሲሉ ገልጸዋል። አሁን ትክክል ነው። ጫልቱ ከኛ ጋር ናት። የሚጣራ ጉዳይ ተጣርቶ ንጹህ ከሆነች ትለቀቃለች። በተጠረጠረችበት ጥፋተኛ ከሆነች ደግሞ ልትቆይ ትችላለች። ተጠርጥራ የተያዘችበት በጫካ ከሚንቀሳቀሰው የሸኔ ሸማቂዎች እንቅስቃሴ ጋር ተያይዞ ነው። ባለቤቷ ጫካ ስላለ ከእነሱ ጋር ግንኙነት አላት የሚል ጥርጣሬ አለን። ከዛሬ እና ከነገ አንድ ውሳኔ ላይ እንደርሳለን። በተመሳሳይ ሁኔታ በምዕራብ ሸዋ ጊንደበረት ወረዳ ባለፉት ሁለት ሳምንታት በመንግስት ታጣቂዎች ከታሰሩ 31 የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላት መካከል ሰባቱ ተለቀው 24ቱ አሁንም እንደታሰሩ ናቸው ሲሉ ታስረው ከአንድ ሳምንት በኋላ እንደተለቀቁ የሚናገሩት አቶ ደግሲሳ ቶሌራ ተናግረዋል። የወረዳው ጸጥታ አስከባሪዎች ሽፍቶችን ትደግፋላችሁ ብለው ቢያስሩኝም እኔ የማውቀው ሽፍታ የለም፣ የታሰርኩት በተፎካካሪ ፓርቲ አባል በመሆኔ ብቻ ነው ብለዋል። አቶ ደክሲሳ የኦፌኮ ወጣቶች ሊግ ኃላፊ አቶ ደስታ ዲንቃ ለ2012 ምርጫ ዝግጅት በምናደርግበት ወቅት አባሎቻችንንና ደጋፊዎቻችንን ማሰሩ አግባብነት የለውም ብለዋል። ኦፌኮን ለማዳከም የሚደረግ ጥረትም ነው ሲሉ ተናግረዋል። የጊንደበረት ወረዳ ፖሊስ አዛዥ ኢንስፔክተር ታሪኩ ይቨና ስለታሰሩ ሰዎች ተጠይቀው መልስ ሰጥተዋል። ቅድመ ይህ ችግር የመነጨው የኦፌኮ ትግል እንዳይጠናከር ለማድረግ ካለው ፍላጎት ነው። መሰል ድርጊቶች በ2007 ዓ.ም ተፈጽመዋል። ሕዝቡ ሁሉንም ያውቃል። እንዴት መንቀሳቀስ እንዳለበት፣ በምርጫ ወቅትም ምን ማድረግ እንዳለበት ያውቃል። የሽፍትነት ጠባይም የለበትም። ስለዚህ ሕዝቡ ያለውን ጥንካሬ፣ በራስ መተማመን እና ለስርዓት መገዛት ሰብሮ በዚህ ቦታም ችግር ለመፍጠር የታሰበ ይመስለኛል። የወረዳው አስተዳዳሪ አቶ ተስፋ በጣኔ በበኩላቸው የኦፌኮ አባላትም ሆኑ ደጋፊዎች ስለመታሰራቸው እንደማያውቁ ገልጸው አስተዳደራቸው ከወረዳው ኦፌኮ አመራሮች ጋር በመቀራረብ ምርጫ 2012 ሰላማዊና ስኬታማ የሚሆንበትን ሁኔታና ስለሰላምም እየተወያየን ነበር ብለዋል። አመራሮቹ ከእርሳቸው ጋር ቢመክሩ የተሻለ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።